የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 29 2016 ዓ ም ዝግጅታችን ጀመረ። ኢትዮጵያ የሚታየው የፖለቲካ አለመረጋጋት በሆቴሎች ላይ የሚያደርሰው ከፍተኛ ተጽዕኖ ጨምረዋል። ከመቶ ስልሳ ሰባት ሆቴሎች በትክክል ገቢያቸው ሞልቶ እያደረ ነው ብለን አጥንተው ያመጡልን ከሀያ ዘሉ ሀያ ሆቴሎች ናቸው። በትክክል በቃ ሆቴላቸው እየሞላ ኦኩፓንሲ ሬታቸው በየቀኑ ሀምሳ ፐርሰንት እና ከዚያ በላይ እያስመዘገዘ ያሉት ማለት ነው። ድሮ ከተማ ውስጥ ለፎር ስታር ደረጃ ያሉ ሆቴሎች ከስልሳ ከሰባ ዶላር በታች አይሸጡም ነበር ስሎ ሲዘን በሚባል ጊዜም አሁን ሆቴሎች እስከ ሰላሳ አምስት ዶላር ድረስ በዶላር ስንጠራው ማለት ነው። በኢትዮጵያ ብር እስከ ሁለት ሺ ብርም ድርጅት ጊዜ አካቶ ለመስራትና ደንበኛ ለመሳብ እንደዚሁ ባዶላ ለመሆን ጥረት እያደረጉ ያሉበት ሁኔታ ነው። አሁን ምንም ኤክስፔንስ ይባል የለም። ከተወሰኑ የተሻለ የገበያ ድርሻ ካላቸው ሆቴሎች ውስጠቀር በተከታታይ የሰማችኋቸው የኢትዮጵያ ቱሪዝምና የሆቴል ገበያዎች ማህበር ፕሬዝዳንት የሆኑትን አቶ ጌታሁን አለሙና በአዲስ አበባ የሚገኝ ባለ አራት ኮከብ ሆቴል ስራ አስኪያጅ አቶ ማናዬ ተስፋዬን ነው። በዚህ ዙሪያ የተጠናቀረው ዘገባ ከዜና በኋላ ይቀርቧል በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን ደግሞ ሙዚቃ ደግሞ በሀገራችን ማለት ነው። አሁን ደግሞ የሰማችኋት የሙዚቃ አስተማሪ እና ድምፃዊት ብሌን ዮሴፍ ትባላለች። በኢትዮጵያ እየጨመረ የመጣውን የሙዚቃ አልበም ስራ በምሽቱ ዝግጅታችን እንቃኛለን። ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ መጋቢት 29 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን፣ ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን ሌሎች ማህበራዊ ጉዳዮችን የሚዳስሱ ዝግጅቶችና ዘና የሚያደርጉ ሙዚቃዎችም አሉን። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። የዴሞክራቲክ ኮንጎ ሚሊሻዎች 15 ሰዎች ገደሉ። በሰሜን ምስራቅ ዴሞክራቲክ ኮንጎ ታጣቂ ሚሊሻዎች በፈጸሙት ጥቃት 15 ሰዎች መግደላቸውን የአካባቢው ባለስልጣናትና ነዋሪዎች አስታወቁ። በምህፃሩ ኮዴኮ ተብሎ በሚታወቀው የኮንጎ የልማት ትብብር በተሰኘው ታጣቂ ቡድን ምክንያት በዚህ በያዝነው በጎርጎሮሳውያኑ ዓመት በወርቅ ማዕድን ስፍራ የሚሰሩ ብዙዎች መገደላቸውም ተገልጿል። የቅርብ ጊዜው ጥቃት ጋሊና ኢቱሪ በተሰኙት አካባቢዎች ነው የተፈጸመው ማንነት ማንነታቸው እንዲገለጽ ያልፈለጉ አንድ የግብረስናይ ተቋም ባልደረባ ሰባት ሴቶችን ጨምሮ አስራ ስድስት ሟቾች በመንደሩ አደባባይ ላይ ሞተው ማየታቸውን ተናግረዋል። አክሽን አጌንስት ሀንገር የተሰኘው የእርዳታ ቡድን በኮዴኮ ታጣቂዎች በሚደርሰው ጥቃት የተነሳ በኢቱሪ አውራጃ ድጋፍ ማድረግ ማቋረጡንም ገልጿል። በዴሞክራቲክ ሪፐብሊክ ኦፍ ኮንጎ ለዓመታት ከዘለቀው ሰላም በኋላ ከጎርጎሮሳውያኑ 2017 አንስቶ ግጭቶች እየጨመሩ መጥተዋል። የመንግስታቱ ድርጅት በግጭቶቹ የተነሳ በሺዎች ሲሞቱ፣ 1.5 ሚሊዮን ሰዎች ከመኖሪያ ቀያቸው መፈናቀላቸውን አስታውቋል። ኔታንያሁ እስራኤል ሐማስን ለማሸነፍ አንድ እርምጃ ብቻ ይቀራታል አሉ። ከተጀመረ ስድስት ወራት የሞሉት የእስራኤል ሐማስ ጦርነትን ለማሸነፍ ተቃርበናል ሲሉ ዛሬ እሁድ ኔታንያሁ አስታውቀዋል። ፕሬዚዳንቱ ይህንን ያሉት በደቡባዊ ጋዛ በቂ ኃይል አስቀርተው ቀሪ ኃይላቸውን ካስወጡ በኋላ ነው። ፕሬዚዳንቱ ለካቢኔያቸው ባደረጉት ንግግር ለድል አንድ እርምጃ ይቀረናል ያሉ ሲሆን አያይዘውም፣ ይሁን እንጂ የከፈልነው መስዋዕትነት የሚያሰቃይና ልብ ሰባሪ ነው ሲሉ ተናግረዋል። ምንም እንኳን በካይሮ የተኩስ አቁም ድርድር እየተደረገ ቢሆንም ታጋች ዜጎቻችን ካልተመለሱ በፍጹም የተኩስ አይቆሙም ሲልም ቃል ገብተዋል። ሐማስ በጋዛ ስርቻዎች ውስጥ አንድ መቶ የሚሆኑ የቆዩ ታጋቾችንና በጎርጎሮሳያኑ ጥቅምት ሰባት አንድ ሺ ሁለት መቶ ሰዎችን ገድሎ ታጋቾችን እንደያዘ ነው። በጋዛ የሚመራው የሐማስ የጤና ሚኒስቴር እስራኤል በፈጸመችው የመልሶ ማጥቃት ሰላሳ ሶስት ሺ ሰዎችን መግደሏና ከእነዚህ ውስጥ ሁለት ሶስተኛ የሚሆኑት ሴቶችና ሕጻናት መሆናቸውን አስታውቋል። አድማጮቻችን የዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን እስራኤልን እበቀላለሁ አለች። እስራኤል በሳምንቱ መጀመሪያ ላይ በሱሪያ በሚገኘው የኢራን ቆንስላ ላይ በፈጸመችው ጥቃት ሁለት የኢራን ከፍተኛ የጦር ጄኔራሎችን ጨምሮ አስራ ሁለት ሰዎች የሞቱ ሲሆን ይህን ተከትሎ አንድ ከፍተኛ የኢራን ባለስልጣን ኢራን ትበቀላለች ሲሉ ዝተዋል። ጄኔራል ሞሐመድ ባግሃሪ ጄኔራል ሞሐመድ ረዛ ዛሂዲን ለመቅበር ለተሰበሰቡ ለቀስተኞች ኢራን መቼ የበቀል ተልእኮዋን እንደምትፈጽምና እንዴት እንደምታቀነባብረው ታስብበታለች ሲሉ ተናግረዋል። ጊዜው፣ የጥቃት አይነቱና ተልእኮው እስራኤል በፈጸመችው ድርጊት እንድትጸጸት ሆኖ እንዲፈጸም እንወስናለን ብለዋል። ጄኔራሉ የህያ ራሂሚ ሳቫቢ የተሰኙ የአያቶላ አሊ ካሃሜኒ አማካሪ ባለስልጣን ደግሞ የኢራን የአብዮት ዘብ አባላትን የገደለውን የኩሶሪያው ጥቃትን በተመለከተ ኢስና ከተሰኘ የዜና አውታር ጋር ባደረጉት ቃለ ምልልስ ከዚህ በኋላ የእስራኤል ኤምባሲዎች ደህንነታቸው የተጠበቁ አይሆንም ብለዋል። ባለስልጣኑ ባደረጉት ንግግር ከዚህ በኋላ የጽዮናውያን አገዛዝ ኤምባሲዎች ደህንነታቸው የተጠበቁ ስፍራዎች አይደሉም ሲሉ ነው የተናገሩት። እስራኤል በኢራን የዲፕሎማሲ ማረፊያ ላይ የፈጸመችው ጥቃት በሁለቱ ባላንጣ ሀገራት መካከል ከጊዜ ወደ ጊዜ እየጨመረ የመጣው ውጥረት ማሳያ ነው። በመጨረሻም የሩሲያው ላቭሮቭ ስለ ዩክሬን ጦርነት ለመወያየት ወደ ቻይና ያቀናሉ። የሩሲያው የውጭ ሚኒስትር ሰርጌ ላቭሮቭ ነገ ሰኞና ማክሰኞ በዩክሬን ጦርነት ዙሪያ የሞስኮና የቤጂንግ ትብብርን ለማጠናከር በቻይና እንደሚቆዩ ታውቋል። ሰርጌይ ላቭሮቭ ትኩስ ጉዳዮች ሲሉ የጠሯቸው የዩክሬኑና የእስያ ፓስፊክ ቀውስን በተመለከተ እንዲሁም በጋራ ትብብሮች ዙሪያ ለመወያየት በቻይናው ውጭ ጉዳይ ሚኒስትር ዋንግዩ ግብዣ ተደርጎልኛል ሲሉ ተናግረዋል። ሮይተርስ ባለፈው ወር ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና በመጪው ግንቦት እንደሚጓዙና በዛም ከቻይናው አቻቸው ጂጂንፒንግ ጋር እንደሚገናኙ መዘገቡ የሚታወስ ነው። ቻይና ባለፈው የጎርጎሮሳያን አመት የዩክሬኑን ቀውስ ይቀርፋሉ ያለቻቸውን 12 ነጥቦች ያሉት ሰነድ ያዘጋጀች ሲሆን ሩሲያ የቻይና አቋም አመክንያዊ ነው ስትል ምላሽ ሰጥታለች። በሌላ በኩል ስዊዘርላንድ ጥር ወር ላይ የዩክሬኑ ፕሬዚዳንት ቮልደመር ዘለንስኪ ባቀረቡት ጥያቄ መሰረት የሰላም ጉባኤ ለማዘጋጀት ፈቃደኛ ሆናለች። የሰላም ቀመሩን ቀደም ብለው ያስቀመጡት ፕሬዚዳንት ዘለንስኪ ሩሲያ አስቀድማ ከያዘቻቸው የዩክሬን ግዛቶች መልቀቅ ይኖርባታል ብለዋል። ሞስኮ የዘለንስኪን ሀሳብ የማይረባ በማለት የወረፈችው ሲሆን በስዊዘርላንድ ተገናኝተው መምከሩም ምዕራባውያን ለዩክሬን ከሌላኛው ዓለም ድጋፍ የሚያሰባስቡበት ስልት ነው ስትል አጣጥለዋለች። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 29 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ቀዳሚ የሚሆነው የጎሳዬ ተስፋዬ ሰርክ አዲስ ነው። ከመስታወት ጋር አብራችሁ እንድታመሹ በድጋሜ እንጋብዛለን። ከጎሳ የተወዳጅ ሙዚቃዎች ውስጥ አንዱ የሆነውን ሰርክ አዲስን ነው ሰምተን የተመለስ ነው። ልክ እንደኔ እንግዲህ አድማጮቻችንም በሙዚቃው ትንሽ ዘና ወዝወዝ እንዳሉ እርግጠኛ ነኝ። እኔም ውዝዋዜሽን እያየሁ እያደነቅኩ ነበር። ይህችን ውዝዋዜ አንድ ቀን በምስልም እንደምታሳይን እርግጠኛ ነኝ። ከካሜራ ጀርባ ልምምድ ልጨርስ እንጂ አይቀርም። ደረጀ እንግዲህ ዘና ካልን ወደ መጀመሪያው መሰናዷችን እናልፋለን። በኢትዮጵያ የሚታየው የፖለቲካ አለመረጋጋት በሆቴሎች ላይ የሚያደርሰው ከፍተኛ ተጽዕኖ በኢትዮጵያ የሆቴሎች ስራ እንቅስቃሴ መዳከሙን ከሚያከራዩዋቸው ክፍሎች የሚከራዩት ከሀምሳ ከመቶ በታች መሆኑንና አንዳንዶቹም የባንክ ዕዳ መክፈል እየተሳናቸው በኪሳራ እየተዘጉ መሆኑን የሆቴል ባለሙያዎችና የስራ መሪዎች ለአሜሪካ ድምፅ ተናግረዋል። ደረጀ፣ የሆቴላቸው ስም እንዳይገለጽ የጠየቁትን በአዲስ አበባ የሚገኝ አንድ ባለአራት ኮከብ ሆቴል ስራ አስኪያጅ አቶ ማናዬ ተስፋይን፣ እና የኢትዮጵያ ቱሪዝምና ሆቴል ገበያዎች ማህበር ፕሬዝዳንት አቶ ጌታሁን አለሙን ያነጋገርካቸው አንተነህ። ሁለቱም ለሆቴሎቹ ስራ መቀዛቀዝ የሀገሪቱ አለመረጋጋት ተከትሎ የመጣው የቱሪዝም መዳከምና የውጭ ምንዛሪ ጉድለት አስተዋጽኦ ማድረጋቸውን ነው የተናገሩት። የሆቴሎች ጥራት ጉድለትና፣ ደንበኞችንና ጎብኚዎችን ለመሳብ ልዩ ልዩ የማስታወቂያ ስራዎች አለመሰራት፣ እንዲሁም ከሁኔታዎች ጋር የተናበበ የዋጋ ለውጦችን አለማድረግም በሆቴሎች በኩል የሚታይ ችግር ሆኖ ተነስቷል። እንግዲህ ሙሉውን ዝግጅት ከዘገባው ተከታትለን እንመለሳለን። የሆቴል ስራ አሁን እጅግ በጣም ቀዝቃዛ በሚባልበት ሁኔታ ላይ ነው የሚገኘው የሚሉት አቶ ማናየ ተስፋዬ፣ ስሙ እንዳይገለጽ የፈለጉት በአዲስ አበባ የሚገኝ የአንድ ባለ አራት ኮከብ ሆቴል ዋና ስራ አስኪያጅ ናቸው። ከኮቪድ-19 በኋላ የማገገም አዝማሚያ አሳይቶ የነበረው የሆቴሉ የገበያ እንቅስቃሴ በቅርቡ በሰሜን ኢትዮጵያ በተፈጠረው የጸጥታ እንቅስቃሴ እጅግ የተዳከመ መሆኑን በመግለጽ ሂደቱን እንደሚከተለው ያብራራሉ። የሆቴል ቢዝነሱ እንግዲህ ላለፉት ኦልሞስት ወደ አራት አምስት ሊጠጋ በሚችል አመታት ከኮቪድ ጀምሮ የሆቴል ቢዝነስ ጤናማ አይደለም። አዲስ አበባ ላይ ወይም ኢትዮጵያ ላይ ማለት ይቀላል። ስፔሻሊ አዲስ አበባ ላይ የኮቪድ ተጽዕኖ ነበረ። ኦልሞስት አንድ ሁለት አመት ያህል የፈጀ ተጽዕኖ፣ ከዛ ደግሞ መጠነኛ ማገገም እያሳየ ተስፋ እየሰጠ ባለበት ወቅት ላይ የሰሜኑ ጦርነት መጀመር በጣም በጣም ነው በከፍተኛ ሁኔታ ያዳከመው ከኮቪድ ያላገገመውን ኢንዱስትሪ በድጋሜ አዳከመው። እንደገና አሁን ደግሞ መንግስት ከፋኑ ጋር ባለው እና የተለያዩ የኦሮሚያ አካባቢዎች ባለው የሰላም እጦት ስቲል ቢዝነስ በሶስተኛ ዙር እንግዲህ እየተፈተነ ያለበት ሁኔታ ነው። የሆቴል ስራ አልፎ አልፎ በመሀል የማንሰራራት አዝማሚያ የሚያሳይ ቢሆንም ባሉት ነባራዊ ሁኔታዎች ቁጥራቸው በቀነሰ ደንበኞችና ገበያዎች የተወሰነ መሆኑን አቶ ማናዬ ይናገራሉ። በመሀል ላይ የተወሰነም አንሰራራት የሚያሳይበት ሁኔታ አለ። አብዛኛው የሆቴል ቢዝነስ ረቬኒ ሀገር በቀል በሆኑ ቢዝነሶች ላይ የተወሰነም ሆኗል። ከውጭ ቱሪስቶች አይመጡም፣ በጣም ጥቂት ጥቂት በሚባል ቁጥር ነው የሚመጡት። እነሱም አዲስ አበባ ላይ ብዙ ትራንሲት አያደርጉም። በፊቱ ምናልባት የተመረጡ የተወሰነ ቦታ ላይ ነው የሚያደርጉት። የኮንፈረንስ ቱሪዝሙም በራሱ በጣም ተዳቅማ ያለበት ሁኔታ ነው ያለው እና ስራም ቢኖር ድርጅቶችን ለማስቀጠል አንዳንድ ኮሚትመንቶችን የባንክ ሎኖችን ለመመለስ፣ ስለዚህ ለዚህ የሚያስፈልጉ ነገሮች ሰዎችም መንግስት ጋር ያሉ ስራዎችን እነሱ ላይ ትኩረት በማድረግ ነው እንግዲህ እየተንቀሳቀስን ያለ ነው ማለት ነው አቶ ጌታሁን አለሙ የኢትዮጵያ ቱሪዝምና ሆቴል ገበያዎች ማህበር ፕሬዚደንት ናቸው ማህበራቸው በዋናነት የሚሰራው የኢትዮጵያን ሆቴሎችና ቱሪዝም ለአለም ማስተዋወቅና ለሆቴሎች ልዩ ልዩ የዓለም አቀፍ ጉባኤ መስተንግዶ ገበያዎችን ማፈላለግ እንደሆነ ነግረውናል በአቶ ማናዬ ሀሳብ የሚስማሙ ቢሆንም ከሰሜኑ የኢትዮጵያው ክፍል በቀር በተለይ በደቡብ የአገሪቱ ክፍል አሁንም የቱሪስት ፍሰቱ ያልቀነሰ መሆኑን ይናገራሉ። የቱሪዝም ፍሰቱን ለመጨመር በእርግጥ ቀጣይ ስራ ይጠብቀናል ሲሉም ይከራከራሉ። በተለይ ደቡቡ ላይ ቀላል የማይባል የቱሪስት ፍሰት አለ። አሁንም ደግሞ ሴን ኢንተርቪው የምናደርግበት ድረስ ጀምሮ ቱሪስት ፍሰቱ ደህና የሚባል ደረጃ ላይ ነው ያለው። ነገር ግን በሰሜኑ አካባቢ እንደሚታወቀው አሁንም ሆቴሎችና ቱሪዝም እንደዚሁ የመቀዛቀዝና ጭራሽ መቋረጥም እንቅስቃሴ ይታይባቸዋል። ይህ ደግሞ በአጠቃላይ ኮቪድ ናይንቲ በኋላ የመጣ የሀገር ጉዳት ነው። ነገር ግን በቀጣይ በብዙ መልኩ በሚባል ደረጃ መሻሻዎች እንዲኖሩ አዳዲስ ፓርኮች ተገንብቷል። እነሱን ፕሮሞት ማድረግ በተለያየ መንገድ ፓኬጆችን ማዘጋ ያን ፓኬጅ ደግሞ ለዓለም መሸጥ እና ቱሪስት ፍሰቶቹ ወደ አገር ቤት እንዲመጡ ማድረግ ቀላል የማይባል ስራ በቀጣይ ይጠበቅብናል ማለት ነው። በተለይ በሰሜን ትግራይና አማራ ክልል ዋና ዋና በሆኑ እውቅ የቱሪስት መስህቦች አካባቢ የሚገኙ ሆቴሎች ዋነኞቹ ተጎጂዎች መሆናቸውን አቶ ጌታሁን ይገልጻሉ። አክሱም ይሄ ያዝ ለቀቅ የማለት ነገር አለው። በደንብ ሙሉ ሙሉ ለሙሉ ክፍት አልሆነም። አሁንም ድረስ የሚቀሩት ነገሮች አሉ ጎንደርን በተመለከተ ክፍት ነው። ከተማው በጣም የተረጋጋ ሁኔታ ነው ያለው። ቱሪስትም እንደልብ ይገባል ይወጣል። ነገር ግን ያው እዚህ ከሰላም ማስከበሩ ጋር በተያያዘ እንግዲህ አሁንም የሚታየው ቀይ ነው። በኢንባሲዎች ላይ ወደዛ አካባቢ ዜጎችን እንዳይልኩ ይከለክላል ማለት ነው። ላሊበላ ስንመጣ ሙሉ ለሙሉ አሁንም ክፍት ነው። በእኛም በኩል በጣም ሰላሙ የተረጋገጠ ነው፣ መሄድ ይችላል። አውሮፕላኖቹም መነሳትም ማረፍ የሚችላሉ፣ ደርሶ መምጣት ይቻላል። ነገር ግን አሁንም እዛ አካባቢ ያሉ ደግሞ ቢጫ ነው፣ ብትሄዱ ፊል ሪስክ ውስጥ ናቸው የሚል ነው። እንግዲህ በፈገዱ ወደ ትክል ድንጋዮች ወደ አዳዲስ ጨበራ ጩርጩራ ወደ ሀይቅ በምንመለከትበት ጊዜ በተቃራኒው ነው በጣም ጥሩ የሚባል የቱሪስት ፍሰት አለው። በደንብ ኢንፎርሜሽን ሰምተው ነው የሚመጡት። በጣም ሰላማዊ ነው። እስካሁን ድረስ ምንም አይነት ግጭትም አልተደረገባቸውም እነዚህ አካባቢዎች ለምተዋለም። ስለዚህ እነሱን እየሰጥን እንግዲህ ሙሉ ለሙሉ ቱሪስት ፍሰቱ እንዳይቋረጥ ጥረት እያደረግን እንገኛለን በአሁኑ ሰዓት ማለት ነው። ኢትዮጵያን መጎብኘት ከሚፈልጉ የተለያዩ አገራት ዜጎች በየጊዜው ስለ ሰላሙ ሁኔታ ጥያቄዎች ይመጡልናል የሚሉት አቶ ጌታሁን፣ እኛ ሁኔታዎች ሰላም መሆናቸውን ብንገልጽም ኤምባሲዎቻቸው የሚሰጧቸው መረጃዎች የተለየ በመሆኑ ቱሪስት ቶች አይመጡም ይላሉ። የሰላሙ ጉዳይ ምን ይመስላል ብንሄድ፣ ሰላም ነው ወይ ደርሰን ብንመለስ የሚሉ የተለያዩ ኢሜሎች ይደርሱናል ከዓለም ላይ እና ያን የመመለስ ስራ በጣም እስካሁን ድረስ ሰላም እንደሆነ ነው የምንነግረው። ግን እነሱ ደግሞ ከተለያየ ኤምባሲዎች የሚያገኙት የተሳሳተ ኢንፎርሜሽን አለ። አንዳንድ ቦታ ላይ ብትመለከት የዌብሳይቶቻቸው ላይ በተለይ ኤምባሲዎች የሚወጡት ሬድ ፍላግ አድርገውብናል። አንዳንዱ ላይ ቢጫ ነው። ቢጫ ማለት ዋርኒንግ ነው። ቀይ ደግሞ ከሆነ እዛ አካባቢ ላይ ጭራሽ ዜጎቻቸው እንዲደርሱ አይፈቅድም ማለት ነው። ስለዚህ ከኛ መረጃውን ከወሰዱ በኋላ ከኤምባሲዎች ቤተሰቦቻቸው ደግሞ የሚያገኙትን መረጃ እንዲሁ አለ እንዲህ እንደ አይነት ነገሮች ላይ ሲሆኑ ትንሽ ያስቸግረናል። ፓኬጆቻችን ሸጠም ገበያውን ለሀገራችን ለመፍጠር ማለት ነው። ይሄ ደግሞ ሆቴሎችንም ቱሪዝም ምንም አያነቃቀውም። አቶ ማናዬ ሆቴሎች አሉብን የሚሏቸው ችግሮች ከቱሪዝም ጋር በተያያዙ ብቻ ሳይሆኑ ዋና ዋና ናቸው የሚሏቸውም ሌሎች ችግሮች እንደሚከተለው ይዘረዝራሉ። እንግዲህ በዋነኛነት አሁን ሆቴሎች ጋር ያለው ነገር ያው የገበያ እጦት ነው። በአብዛኛው ሆቴሎች ሲገነቡ ኢንተርናሽናል ማርኬቱ ላይ ዲፔንድ ያደረ የተደረገ ስትራክቸር ይዘው ነው የሚንቀሳቀሱት ኢንተርናሽናል ማርኬቱ ለማቀፍ ወደ ኢትዮጵያ የሚመጡ ቱሪስትም ብንለው ለኮንፈረንስ ቱሪዝምም ለተለያዩ ፐርፐዝ የሚመጣው ቁጥር በጣም አናሳ መሆኑ እሱ የገበያ ተግዳሮቱ በጣም ትልቅ ነው። ሌላው የፎሬን ከረንሲ እጥረት ባንክ ላይ ለውደቂ ሁኔታ ዶላር ማግኘት አለመቻላቸው ሆቴሎች ራሳቸው ላይ ኢንቨስት ለማድረግ ፋሲሊቲያችን ሪኖቬት ለማድረግ አፕግሬድ ራሳቸው ለማድረግ አንዳንድ ሎካል ገበያ ላይ በውድ የሚገኙ ነገሮችም በራሳቸው ከውጭ ለማግኘት ለማስ ገባት የሚያደርጉ ጥረት ላይ በጣም ከፍተኛ ተግዳሮ ሆኗል ማለት ነው። የፖሬን ከረንሲ እጥረት ከዛ ጎን ለጎን እንግዲህ ሰላም በበቂ ደረጃ አዲስ አበባ ላይ ብቻ ነው እንግዲህ ተገድቡ ያለው እና በዙሪያው ና ራቀረቀ ባሉ አካባቢዎች ላይ ሰላም አለመኖሩ ሆቴሎች የሚፈልጉትን ገበያ ማግኘት የማይችሉበት ሁኔታ አለና ና እንደዚህ በዋነኛነት ተግዳሮት ናቸው። ቅድም ለመጥቀስ እንደሞከር ነው የሰለጠነ የሰው ኃይል አሁንም በበቂ ደረጃ አለ ማለት አይደለም። እንግዲህ ዲማንድ እና ሰፕላዩ የተወሰነ ልዩነት አለው። ብዙ ሆቴሎች ወደ ኢንዱስትሪ ተቀላቅለዋል። በዛን ያህል እነሱን ሆቴሎች በሙሉ ሊመጥን የሚችል የሰለጠነ የሰው ኃይልም ደግሞ በበቂ ሁኔታ የሌለበት ሁኔታ አለ። የቱሪዝም ሚኒስቴር አዳዲስ ተመዝጋቢ ከሆኑ 64 ሆቴሎች መካከል የዓለም ቱሪዝም ድርጅት ያስቀመጣቸውን መስፈርት አሟልተዋል ላላቸው 31 አዳዲስ ሆቴሎች የተሰጠውን የኮከብ ደረጃ ምደባ በቅርቡ ይፋ አድርጓል። በ2014 ና በ2015 ዓ.ም ምዘና ከተደረገላቸው 64 ሆቴሎች መካከል ሰባቱ ባለ አራት ኮከብ ደረጃ የተሰጣቸው ሲሆን ዘጠኝ ሆቴሎች ደግሞ የሶስት ኮከብ ደረጃን አግኝተዋል። እንዲሁም አምስት ሆቴሎች የሁለት ኮከብ እና 8 ሆቴሎች ባለአንድ ኮከብ ብነት ማግኘታቸውን አስታውቋል። የእነዚህ ሆቴሎችም ሆነ የነባሮቹ ሆቴሎች የወር ገቢ ሁኔታ ምን ይመስላል? አቶ ጌታሁን፣ ለምሳሌ አዲስ አበባ ላይ መቶ ስልሳ ሰባት ባለኮከብ ሆቴሎች አሉ። አሁን ባን ሰዓት ከእነዚህ ሆቴሎች ውስጥ ውጭ ኦኩፓንሲ ሬታቸው ከሀምሳ ፐርሰንት በላይ ሆኗል። ኦኩፓንሲ ሬት ማለት ትንሽ ለአድማጮችም ለማብራራት ተይዘው የሚያድሩት ለምሳሌ ካሉት ሀምሳ ክፍሎች ሀምሳ ክፍል ቤ አንድ ሆቴል ካለው ሀምሳ ክፍል ሀያ አምስቱ ተይዞ ካደረ ሀምሳ ፐርሰንት ኦኩፓንሲ ሬት ብለን እንናገራለን በባለሙያ ቋንቋ ማለት ነው። እና ከሀምሳ ፐርሰንት በላይ ተይዞ ማደር አለበት በቀን ማለት ነው። አዲስ አበባ ላይ የምናየው ከሞላ ጎደል ጥገኛ የሆኑት የትራንዚት ደንበኞች ወይም ደግሞ የኢትዮጵያ አየር መንገድን ነቅተው በንጋታው ወደ ሌላ አፍሪካ ሀገራት የሚሄዱትን የትራንዚት መንገደኞችን በመሰብሰብ ነው። እዛ ላይ ደግሞ ምን ያህል ርቀት ያስኬደናል እዛ ላይ ዲፔንድ ሆነው መኖር ምን ያህል ርቀት ምክንያቱም አሁን እስካሄዳት ቁጥር ሁለት በተከሰተበት ጊዜ ከፍተኛ ጭንቀት መቶ ነበረ። ምክንያቱም ትራንዚተሮቹን በሙሉ እዛ ያሳድራል የኢትዮጵያ አየር መንገድ። የቀሩትን ወደ ከተማ ሲበትናቸው በጣም ጥቂት ናቸው። በቃ ከተማ ላይ የሚበተኑት ቱሪስቶች ማለት ነው። ቱሪስት እንኳን ልንላቸው አንችልም። የትራንዚት መንገደኛ ብንለው ይሻላል። በዛ ላይ በታ በጣም ከፍተኛ ቅሬታ ወደ ቢሮችን እንመጣ ነበር እና አሁን ይሄንን ወደ ውጤት ያላመጣ ነበት ወይም ደግሞ ገቢያቸው ያልጨመረበት ምክንያት ትራንዚት መንገደኛ ላይ በመንጠልጠሉ ነው ቢዝነሳቸው። ነገር ግን ከሱ ጋር አብሮ የተያያዙት ነገሮችን መስራት ያለባቸው በተለይ እንደው ከመቶ ስልሳ ሰባት ሆቴሎች Bagi keluarga yatim maut tu. እያደረ ነው ብለን አጥንቶ ያመትልን ከሀያ ዘሉ ሀያ ሆቴሎች ናቸው በትክክል በሆቴላቸው እየሞላ ኦኩፓንሲ ሬታቸው በየቀኑ አምሳ ፐርሰንትና ከዚያ በላይ እያስመዘገቡ ያሉት ማለት ነው። ከአምስት አመት በተለይም ከኮቪድ በፊት የሆቴሎች አማካይ ገቢ ከመኝታ ክፍሎቻቸው ሰባ አምስት ከመቶ የሚሆኑትን በማከራየት የሚገኝ ገቢ ነበረው የሚሉት አቶ ማናዬ ደግሞ ችግሩ የክፍሎቹ አለመያዝ ብቻ ሳይሆን የሚሰጠው ክፍያም በዶላር መሆን ቀርቶ በብር በመሆኑ የገቢ ማሽቆልቆል ማሳየቱን ይገልጻል። Hello. ሬቬኒ ደረጃ በፊት ሆቴሎች ያስገቡ ከነበረው ሬቬኒ እንደዚሁ በአምስት ሰባት ከመቶ የቀነሰበት ሁኔታ ነው ያለው ማለት ነው። በአብዛኛው ሬቬኒ ደግሞ ሀገር ውስጥ ያለ በኢትዮጵያ ብር ነው። በፊት ላይ ቱሪስቶችን ስለሚመጡ ከኢንተርናሽናል ትራቭለሮችም በተለያየ ፐርፐዝ ኢትዮጵያ ውስጥ የሚመጡ ስለነበሩ ፔመንት የሚፈጽመው ሀርድ ከረንሲ ነበረ እና ሆቴሎች አሁን ሀርድ ከረንሲ የማግኘት ነገራቸው በጣም የተገደበ ነው። ምናልባት የተወሰነ እንደዚህ አይነት እንቅስቃሴ የሚያደርጉት ኢንተርናሽናል ቼን ሆቴሎች እንደነ ሸራት እንደነ ራዲሰን እንደነ ሜሬት ሀያት እነዚህ እነዚህ የሚባሉት ሪላቲቭሊ እነዚህ እነዚህ ነገሮችን ኦኩፓንሲያቸውም ከሀምሳ ፐርሰንት በላይ ሆኖ የእነሱ የሚታይበት ሁኔታ አለ ማለት ነው። በተረፈ ግን ሎካል የሆኑ ሆቴሎች ሀገር በቀል ሆቴሎች በእነዚህ ደረጃ ሊገለጽ በሚችል ኦኩፓንሲው ከሀምሳ ፐርሰንት በሆነ አቨሬጅ ኦኩፓንሲ አመቶችን፣ ጊዜያቶችን እያሳለፉ የሚገኝበት ሁኔታ ነው ማለት ነው። አሁን ከረንት ያለንበት ይሄ ወቅት ደግሞ የጾሞች መግባት የሙስሊምም የክርስቲያንም ጾም የገባበት ጊዜም እንደመሆኑ እሱም ተጨምሮ ብዙ ሆቴሎች ከሰላሳ ፐርሰንት ኦኩፓንሲ ባልበለጠ ደረጃ እየተንቀሳቀሱ ያሉበት ሁኔታ ነው ያለው። ሆቴሎች ከሁኔታዎች ጋር የተናበበ የዋጋ ለውጦችን አያደርጉም፣ ዋጋቸው የተጋነነ ነው፣ ውድ ነው ይባላል። ይህ ልክ ነው። ጥሩ ጥያቄ ነው። እንግዲህ የከተማ ውስጥ የተለይ እንቅስቃሴ በሚኖር ጊዜ ትንሽ የተጋነነ ዋጋ የሚታይበት ሁኔታ እንደ ልክ ነው። ለምሳሌ ፌብሩዋሪ ላይ ተደርጎ በነበረው የአፍሪካ የኤዩ አኑዋል ሰሚት ላይ በአንዳንድ ሆቴሎች ዲማንድ ያላቸው በውጭ ጉዳይ ሚኒስትር የተመረጡ የነበሩ ሆቴሎች አቅርቦት የነበረው ዋጋ ትንሽ ተጋነነ ነበረ። ከዛ መልስ አሁን ባለው ወቅታዊ ሁኔታ ግን እንግዲህ የሆቴል ፕሮዳክት ፐርሸብል ነው እንላለን። ዛሬ ካልተጠቀምከው፣ ዛሬ ካልሸጥከው፣ ነገ ብትሸጠው፣ ዛሬ ሙሉ ለሙሉ ተቃጥሏል እንደማለት ነው እና በየትኛውም ሁኔታ ኦቨርሄድ ስ መሸፈን እስከ ቻለ ድረስ ዝቅ አርጎ መሸጥ ትክክለኛ ብልህነት ነው ይባላል እና በዚያ ደረጃ ነው። እንግዲያም ከተማ ውስጥ በዶላር መጥራት ብዙ አስፈላጊ መህምበት ሁኔታ መጥቷል። ሬትን በኢትዮጵያ ብር መጥራት እና ድሮ ከተማ ውስጥ ለፎር ስታር ደረጃ ያሉ ሆቴሎች ከስልሳ ከሰባ ዶላር በታች አይሰጡም ነበር ስሎ ሲዝን በሚባል ጊዜም አሁን ሆቴሎች እስከ ሰላሳ አምስት ዶላር ድረስ በዶላር ስንጠራው ማለት ነው። በኢትዮጵያ ብር እስከ ሁለት ሺ ብርም ብዝጅት ጊዜ አካቶ ለመስራትና ደንበኛ ለመሳብ እንደዚሁም በዶላ ለመሆን ጥረት እያደረጉ ያሉበት ሁኔታ ነው። አሁን ምንም ኤክስፔንስ ይባል የለም። ከተወሰኑ የተሻለ የገበያ ድርሻ ካላቸው ሆቴሎች መስጠቀፍ የኢትዮጵያ ሆቴል ኢንዱስትሪ ከሚተችባቸው ነገሮች መካከል አንዱ በቁጥርም ሆነ ደረጃቸውን የጠበቁ ሆቴሎች ብዛት አለመኖር ነው። በሌላ በኩልም ሆቴሎች በብዛት እየተገነቡ መሆኑንና ከአቅርቦትና ፍላጎት ውጭ መሆናቸው ይነሳል። አቶ ጌታሁን ብዛትም ሆነ ደረጃቸውን የጠበቁ የሉም በሚለው ይስማማሉ። እኔ ሆቴሎች ያንሳሉ የሚል ነው። እንደዚች ሰላሳ ክፍልና አምሳ ክፍል አስመርቅ ያለውና ይሄ ሆቴል ከዛሬ ጀምሮ ክፍት ነው ምናምን በየጊዜው ላይ እኛም ጥሪ ደርሰናል። ሆቴሎች በሙሉ ሲያስመርቁ የክብር እንግዳውናዎች ተገኙልን ይላሉ። ነገር ግን እንደው አንድ ሆቴል እንደው ከሶስት መቶ ክፍል በላይ ያለው ሆቴል በግለሰብ ደረጃ እንደነ ስካይ ላይት በመንግስት ነው የተገነቡት። ግን በግለሰብ ደረጃ እንደዚህ አይነት ሆቴሎች አልተገነቡም። ያው ቀድሞ የተገነቡ አሉ። እነ ሸራተን ምናምን የቆዩ ናቸው። ነገር ግን እንደው በአንድ አሁን ቅርብ ጊዜ ተከፈቱ የሚባል የአንድ ሰው የግለሰብ ሶስት መቶ ክፍል ያለው ሁለት መቶ ክፍል ያለው ሆቴል እንደው ከመቶም በላይ ካሉ ጥሩ ነው። እንደዛ የሉም። ስለዚህ ሰማኒያም ክፍል ሰማኒያ አምስት ክፍል አለንና ገንብተናልና ጥሩ ነው። መኖሩ ጥሩ ነው። ያም መኖሩ ጥሩ ነው። ነገር ግን ሰፋ ያለ ነገር ለምን እንደማናስብ ነው እኔ ለራሴ ጥያቄ የሚፈጥርብኝ። እና ሰፋ ያለ ነገር አስቦ ካልሆነም እኮ ጆን ቬንቸር አድርጎ መስራት ይቻላል። ሁለት ሶስት ሀብታ በየቦታው ላይ ትንንሽ ሆቴሎችን ከሚገነባ ሰብሰብ ብለው አንድ አይነት ሆነው በአክሲዮንም ሊሆን ይችላል አራት መቶ አምስት መቶ ክፍሎችን ገንብቶ ሰፋ ያለ ቢዝነስን ማሰብ አንድ መሰረታዊ ክፍተታችን ነው ብዬ አስባለሁ። አቶ ማናዬ ይህ ትችት እውነት ቢኖረውም እጅግ የተጋነነ ነው ይላሉ። ጥያቄው ትክክልም ነው፣ በተወሰነ ደረጃ ደግሞ ትንሽ አፕዴትም ሊሆን ይችላል። ምን ለማለት ነው? አሁን ላይ በዓለም አቀፍ ደረጃ ሊፎካከሩ የሚችሉ በፋሲሊቲ በፕሮዳክት ደረጃ እንደዚህ በሰርቪስ ስታንዳርድ የተሟሉ ሆቴሎች ወደ ኢንዱስትሪ እየተቀላቀሉ ያሉበት ሁኔታ አለ። በዚህ ደረጃ በደንብ የተሻሻሉ ያደጉ ሆቴሎች አሉ። ባለፉት አምስት ዓመታት ማለት ይቻላል ኢንዱስትሪ በጣም ስለተጎዳ ሆቴሎች ራሳቸው ላይ ኢንቨስት ለማድረግ ፋሲሊቲያቸው ፕሮዳክታቸውን ለማሻሻል የሰለጠነ የሰው ኃይል ከተማ ውስጥ ያለው ነው፣ የሰለጠነ የሰው ኃይል ተሻምቶ ለመውሰድ አቅም ያጡበት ሁኔታ ስላለ አንዳንድ ሆቴሎች ከገበያም እስከ መውጣት ከተማ ውስጥ ድሮ ፋና ወጌ የሚባሉ ለረጅም ጊዜ ከተማ ውስጥ የቆዩ የሚባሉ ሆቴሎች ሙሉ ለሙሉ ሆቴልነቱ ቀርቶ ለአፓርትመንት ወደ ሌላ ወደ ቢዝነስ ኮምፕሌክስ ህንፃነት እስከ መቀየር የደረሱበት ሁኔታ አለ ማለት ነው። ምክንያቱ ምንድን ነው? አብዛኛው ሆቴል ከባንክ ጋር ተያያዥነት ባለው ነው እንግዲህ የሚገነባው እና የባንክ ሪፔመንት በየጊዜው ይጠበቃል ኤክስፔክት ይደረጋል። ኮቪድን ምክንያት በማድረግ ወይንም የሰሜኑ ጦርነት በፈጠረ ተጽዕኖ ምክንያት የተለየ ኢንዱስትሪው ለማነቃቃት ብዙ እንህል ሰፖርት አልነበረም ከመንግስትን በኩል እና በእርግጥ በኮቪድ ጊዜ አነሱ ባለ ወለድ ድርጅቶች፣ ሆቴሎች ሰራተኞችን እንዳይበትኑ ብድር አቅርቦት ባንኮች ለተወሰኑ ሆቴሎች ያመቻቹበት ሁኔታ ነበረ። እሱም ግን በአጭር ጊዜ ደግሞ መመለስ ስለነበረበት ብዙ ጠቃሚ ሆኖ አልተገኘም እና በዚህ በዚህ ምክንያት ኢንዱስትሪውም በሚፈተንበት ሁኔታ እንግዲህ ከተማ ውስጥ የተለያዩ የቱሪዝም ማሰልጠኛ ከከተማ ውጭ በዩኒቨርሲቲ ደረጃን በሰፊው እየተስፋፉ ያሉበት ሁኔታ አለና ከበፊቱ በተሻለ በዛ ያለ የተማረ የሰው ኃይል አቅርቦት አለ። አሁን ኢንዱስትሪ ላይ ይቀራል። ያ ማለት እነ ኬንያ ደረጃና በሌሎች በአካባቢያችን ካሉ ሀገሮች ደረጃ ደርሰናል ማለት ባይሆንም በፊት ከነበረው በተሻለ ደረጃ የሰው ኃይል አቅርቦት ያለበት ሁኔታ አለ። በፋሲሊቲ ደረጃም የተሟሉ ሆቴሎች ወደ ኢንዱስትሪ ገብቷል። እንደ ሚልታይም ደግሞ ቅድም ለማለት እንደሞከርኩት ቁጥራቸው ጥቂት የማይባሉ ሆቴሎች ከኢንዱስትሪው መፎካከር ሰርፋ የማረጋግጧቸው እየወጡ ያሉበት ሁኔታ አለ። አቶ ጌታውን ይህም ሁሉ ሆኖ ለሆቴል ስራ በመንግስት የሚሰጠው የቀረጥ ማበረታቻ አነስተኛ መሆኑን ይገልጻሉ። አንድ ሰው አዲስ አበባም ሆነ ክልሉ ላይ ባለ አራት ኮከብ ሆቴል ቢከፍት የቀረጥ ማበረታቻው ተመሳሳይ ነው። ስለዚህ ይህ ባለሀብቶችን አያበረታታም ይላሉ። የቀረጥ ችግር በዚህ ብቻ የሚያበቃ አለመሆኑን ይገልጻሉ። ከቀረጥ መጻ ከተጠቀም ድጋሚ መጠቀም አትችልም የሚለው ደግሞ ሌላ። አሁን ደግሞ የመጣው ደግሞ ቻሌንጅ አለ። እሺ ኮኮብ፣ የዛሬ አምስት ዓመት አራት ዓመት የተሰጠ ኮኮብ ነው። ዛሬ ላይ ኮኮብ ደግሞ እኛ ኔቫሉዌት እናደርጋለን እንላለን። አሁን ዛሬ ላይ ስታደርጉ ፈርኒቸር ልቀይር ካልክ ታክስ ከፍለ ነው ምታስገባው። ኖ፣ መሆን የለበትም እንደዛ። ከቀረጥ ነጻው በእርግጥ አቢዙ ይደረጋል ብዙ ጊዜ እያመጡ ከቀረጥ ነጻ መሸጥ ምናምን ምናምን ያደርጋሉ። እሱን ነገር አቁሞ ይሄ ያላቸው ፈርኒቸር ግን የሚያድሱበትን ባረጀ ሶፋ ባረጀ አልጋ የሚያሰኙበት ምክንያቱም አንዳንድ ጊዜ መሪዎች ጭምር የአረጀ አልጋ ላይ ተኝተው ኢትዮጵያ ሄጄ ነው እንጂ ብለው ሊያወሩ የሚችሉት እከሌ ሆቴል ብለው አወሩ። ምክንያቱም እንደ ሀገር ነው የምናስተናግደው እንግዳ በዚህ በሚሆንበት ሰዓት ላይ በጣም ጥንቃቄ ያስፈልጋል። የሚሰሩት ስራ ስፔሻሊ ደግሞ በጣም ኮከብ ላይ ያሉ ሰዎች ሁልጊዜ ገቢም ብቻ ሳይሆን መናፈቅ ያለባቸው በትክክል ሰርቪሶቻቸውን ዴሊቨር እያደረጉ ነው ወይ የኢንተርናሽናል ኮሚኒቲውን የሚመጥን ስራ ነው እየሰራ ነው ያለ ነው የሚለው፣ ራሳቸው መፈተሽ አለባቸው። አንዳንዶቹ ከስረው በእርግጥ ከሲስተም ይወጣሉ። አንዳንዶቹ ደግሞ ብራንቾቻቸውን እያሰፉ እንደ ሀይሌ ግራንድ ሀይሌ ገብረስላሴ ማለት ነው እንደነሱ ደግሞ ብራንቾቻቸውን በየጊዜው ላይ እየሰፉ ኮቪድ ናይንቲ ላይ የሆነን ራሱ አዳዲስ ሆቴሎችን ሲያስመርቅ ሰርፕራይዝ ያደረገል ነበርና እንግዲህ ያው ዞሮ ዞሮ አንዳንዱም ይዘጋል፣ አንዳንዱም ይከፍታል። ቢዝነስ ስለሆነ ሰው በሚያዋጣው ነው። ምክንያቱም ፍሪ ማርኬት ስለሆነ ልታስገድዱ አትችልም። ነገር ግን የአዲስ አበባ ሆቴሎች አሁንም ቁጥራቸው በጣም ያንሳል፣ አገልግሎታቸውም ደግሞ ዝቅተኛ ነው በሚል ብንይዞ ይሻል። በአገሪቱ ያለው የሰላምና መረጋጋት ችግር የቱሪዝሙን ዘርፍ የጎዳው መሆኑን የሚናገሩት ባለሙያዎቹ ሆቴሎችም በውጭ ደንበኞችና በኮንፍረንስ ቱሪዝም ላይ ብቻ መንጠልጠል እንደሌለባቸው መክረዋል። መንግስት ከሰማንያ ከመቶ በላይ በእዳ የተሰሩ ናቸው የተባሉትን ሆቴሎች ሁኔታ በመመልከት ለማስወገድ የተለያዩ ድጋፍና ማበረታቻዎችንም ሊያደርግላቸው እንደሚገባ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን አድማጮች። በኢትዮጵያ ከሚታየው የፖለቲካ አለመረጋጋት ተያይዞ በተፈጠረ የቱሪዝም መዳከምና የውጭ ምንዛሬ ጉድለት ምክንያት በሆቴል ኢንዱስትሪው ላይ እየደረሰ ያለውን ተጽዕኖ የሚዳሰሰውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናደዋችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሐሪክ የፌስቡክ ሃሽታግ፣ ቪኦኤ አማሐሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በኢትዮጵያ እየጨመረ የመጣውን የሙዚቃ አልበም ስራ ያስቀኘናል። በኢትዮጵያ ከቅርብ ጊዜያት ወዲህ አዳዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት ሶስት ወራት ብቻ እንኳ ከስድስት በላይ አልበሞች ወደ አድማጮች ደርሰዋል። በቅርቡ የመጀመሪያው የሙዚቃ አልበሙን ያወጣው ድምፃዊ ማስተዋል እያዩ ለምሳሌ ስራዎቹ በአድማጮች ዘንድ ያገኙት ተቀባይነት ለሁለተኛ ስራ መነሳሳት እንደፈጠርለት ይናገራል። የሙዚቃ አስተማሪና አስተማሪ ድምፃዊት ብሌን ዮሴፍ በበኩሏ በብዛት እየወጡ ያሉት የሙዚቃ አልበሞች የተለያየ የዘፈን ቀለሞች ይዘው እንደመጡ ገልጻ ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት በተሻለ አማርጠው እንዲሰሟቸው ዕድልን የፈጠረ ስለመሆኑ ተናግራለች። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማዋየ ነው። ተከታዩን አዘጋጅቷል። ጉንጫ ያወጣም ሰንብር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት ሳይተው ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ አስራ አራት ዜማዎችን ይዟል። በኢቲቪ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነ አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል። በጣም ደስ ይላል ስሜቱ። አክ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስታ፣ ደስ የሚል ስሜት አለው እና እዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል፣ እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድል ምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምንም ምን ይባላል። በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቀው ለአድማጮች እያደረሱ ይገኛሉ። ባለፉት ሶስት ወራት ብቻ እንኳን ሮፍናን ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም ሜማና ልዑል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምጻውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች። በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል የሙዚቃ መሳሪያም ብትል ቅንብርም ብትል በቃ ኤቭሪቲንግ ካለር የአልበም ከለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለው ሁለት አልበሞችን እንኳን ሶስት ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሴክሴት ወይም ችክችካ የሚባል ምት ታገኛለ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቭን የትራክ ነንበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ካለር ነው። በጣም ለብዙ ዓመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። ስድስት ሰባ ስምንት ዓመት ፈጀ እየተባለ ሲወጣ የምታገኘው ኦሬዲ ብዙ በቃ ብዙ የሰማኸውን አይነት ነው እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክል ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ፣ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል። በጣም እውቅ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው የቱን እንደሚወድና እንደማይወድ እራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት፣ ማለት ነው። አማራጮች ሲበዙ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላል። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል። እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታየኝ። ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብሎ መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች። በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው እነዚህ ይመስለኛል እንግዲህ አንዱም አንዱም ሌላኛውም መገለጫ የዘመን ዘመኑ በምን መልኩ እየተቀየረ ነው በሙዚቃው በሙዚቃውን እየተቀየረ የሚመስለኝ የበለጠ ኢንዲቪዥዋል ይፈርት ነው አሁን ያለው የግለሰቦች አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ፣ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር እዛ ሞር ኦንላይን የሆኑ ነገሮች፣ የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይም አሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም የአሁን የሳንስሩ ጊዜም ታሪክ ሆኖ አለፈ። ከዛ በኋላ የሳታሚዎቹም የሁሉም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለ እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው እራሱ በፈለገው መንገድ እራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሽልም በገንዘብም ብታየው አንዴ ከሚከፈለው የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ። እንዚራ በሚል የሰየመውን አልበሙ ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ የጊዜ ልዩነት ስራዎቻቸውን ለመልቀቃቸው ምክንያት ሊሆን እንደሚችልም ያስረዳል። የሚገርመው ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብሩም የሚሰራበት ወይ ሞር ዲጂታል ዲካላይዝ የሆነ አሰራር ነውና ስራውን የማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። የድሮቹ ሪከርዲንጎች እንደምታውቀው አናሎግ ሪከርዲንጎች ናቸው። በዛ ላይ ሲቀዱም ደግሞ በጣም ስህተቶቹን የማረሙ መንገድ በጣም አስቸጋሪ ስለነበረ ብዙ ጊዜ በተደጋጋሚ ይቀዳ ነበር እና ዲስትሪቢሽኑም ኦዲዮ ፕላትፎርሞች አልነበሩም። ጀስት ሬዲዮ ጣቢያዎች፣ አንድ ሁለት ሬዲዮ ጣቢያና ቴሌቪዥን የተወሰነ የነበረው ወይም ደግሞ ቴያትር ቤት ላይ ምናምን ነበር የሚያቀርቡት። በዛ በዛ ምክንያት ይመስለኛል ብዙም ሙዚቀኛውም ጥቂት ስለነበረ ሴስቱም ዘፋኞች ነው ጨምሮ የሚሰራው ስራ ጥቂት ነበር። በዓመት ባልተጠብቀው ምናምን ነበር የሚወጣው። አሁን ግን ብዙዎቹ ይሄ ኮቪድን ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስና እንዲሰራ ግዞታ ልብዬ ተስፋ አደርጋለሁ እኔንም ጨምሮ ማለት ነው ለዛ ይመስለኛል አሁን በተደራራርቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል። ሰውም ደግሞ የወደደውን መርጦ የሚሰማበት ጊዜ ላይ ስለሆነ ያለው በዛ ምክንያት ይመስለኛል አሁን እንደዚህ የሆነው። በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ አፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች። ሙዚቀኞችም በአድማጭም ዘንድ ያለው አልበም ላለው ሰው በቃ የበለጠ ው ትጋቱንም መሰረት በማድረግ ሊሆን ይችላል፣ ወይ በርካታ ስራዎችን ጊዜ ወስዶ መስራቱንም ብዙ ነገሮቹ ብቻ ለሆነ ሰው አንዱ ሌላኛው የምንሰጠው የክብር አንዱ መለኪያ ሳንነጋገር የተስማማንበት የሚመስል ሀሳብ አለ እና ነጠላ ዜማ ብቻ ያለው ሰው ሲተችታ ያለ እና እሱ ነገር ሳናስበው መሆን አስበነው ሁሴን ሊያደርግ ይችላል። አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሜንማ እንደዚህ በዚህ ጊዜ ስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱ መባሉም አያንስበትም በእርግጥ። እና እሱ ነገር አንዱ ምክንያት ይመስለኛል። በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች። የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይ ሆን ይችላል። ግን ዘመን እንደዚህ ነው፣ የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለ እና ሁሉም ነገር በቃ ሊሰካካል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው የሚያስማማ ፕላትፎርም ኖሮ አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል። የትኛው ያመዝናል የሚለውን ማየት ነው እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ ማይሆን፣ ወይ ይሄ እንዲህ ሊሆን ነው እንዲህ ነገር የምትልደው ነገር ሊገጥምህ እንዳለ ሆኖ፣ ግን እንደው በንፁህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትወ ብለው የወጡበት ጊዜ ነው። አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው። አንደኛ ወጣቶች በጣም ክሬቲቭ እየሆኑ ነው ከዛ ክሬቲቭ መሆን ብቻ አይደለም። በፊት ክሪቲቪቲው ፈጠራ የሚሰሩት ሰዎች ጠፍተው አይመስለኝም። ያን ነገር እንዴት ሆኖ ወጥቶ ለሰው ይድረስ የሚለው ዋናው ትልቁ ጉዳይ ይመስለኛል። እና አሁን በጣም በቃ የሚሞክሩ በደንብም ደግሞ የሚችሉ ሰዎች ፊት ለፊት ሲሆኑ ታያለህ፣ እና ሲመጡ ታያለህ። የጊዜ ጉዳይና በቃ የመጽናት ጉዳይን ነው እኔ ትልቅ ጉዳይ ብዬ የማስበው እንጂ በጣም ብሩ የሆነ ነገር ነው የሚታየኝ። ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞች በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ። ይህ አሁን ያለው ጾም አብይ ጾም እና የረመዳን ጾም አንድ ላይ የመጣበት ትልቅ ጾም ነው። ከዚህ በኋላ እግዚአብሔር መቼም ሀገራችን ሰላም ያደርግልንና እኛንም ዕድሜ ይስጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰቀ ከዳግማ ትንሣኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎችንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ሌሎችም የኮንሰርት ጥያቄዎች ምናምን አሉ። ልክ እንደ የሁኔታው በዛ መንገድ የምንሰራ ይሆናል ብዬ ተስፋ አደርጋለሁ። አልበም ፕሮሰስ ነው። ዛሬም ነገም ምናምን የምትጀምረው ወይም ደግሞ ቀጠሮ ይዘን የምትሰራው ስራ ስላልሆነ ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን፣ እንግዲህ እየሰራን ነው። ምን ይዘን እንደምንመጣ እንግዲህ ፈጣሪ እንዲጨምርበት እና ጥሩ ነገር ይዘን እንደምንመጣ ተስፋ አለ። እሺ፣ ማስተዋል እስኪ የመጨረሻ አድማጮቻችንም የስንበት እንዲሆን ከአልበሞች ስራዎች የመሰናበቻ ትንሽ አንጎራጉርልን ና እኛም ፕሮግራማችን ጫርስ። እሺ፣ ግጥምና ዜማውን የሰሩትን ሰዎች በዚህ አጋጣሚ እንዲሁ ተነግሩን የሰሩት ልጆች ቤዲት ልስጥ እና ትንሽ አንጎራጉራለሁ አለሁኝ የቴ የሚለውን ስራ ነው ማንጎራጉርላችሁ። ዜማውን የሰራው ምረት አልበስታ ይባላል። ግጥሙን ደግሞ የጻፈው እናትን ያልግርማቸው ነው። እዚህ ጋር ቅንብሩን ሚካኤል ኃይሉ ቆንጆ አድርጎ ነው የሰራው። ትንሽ አንጎራጉራለሁ ስንቴ ልማረክሽ ልማረክሽ በውበትሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ ነሽት ዝታ ነሽት ዝታው እንኳን እንደሌለ ተረታው

ትንሽ ረፍት አድርገን ተመልሰናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። ተከታዩ ዝግጅታችን ደግሞ ስኬታማ ልጆችን የማሳደግ ምስጢር ምንድን ነው ይለናል። ደረጀ ፓሪንቶን ምን እንደሆነ ታውቃለህ? ምንድን ነው ሊሊ? ሰሚቼውም የማላውቀው ቃል ነው። ምን ማለት ነው? ተከታዩ ዝግጅታችን የሚነግረን እሱን ይሆናል። እንደምታውቀው ወላጆች ልጆቻቸውን በሚያሳድጉበት ወቅት የሚጠብቃቸውን ከፍተኛ ኃላፊነት ለይተው እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጁ የሚረዱ የተለያዩ ስልጠናዎች በአዲስ አበባ ላይ መሰጠት ጀምሯል። ያዘጋጀው ኦአሲስ የተሰኘ ተቋምም የስልጠናው ዓላማ እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ የልጆች አስተዳደግ ምን እንደሚመስል ግንዛቤ ለመፍጠር መሆኑን እና ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ገልጾልናል። ከአሰልጣኞቹ አንዱ የሆኑትን የስነ ህይወት ሳይንስ ባለሙያ እና የስነ ልቦና አማካሪ አቶ ሽመልስ ገበየሁን አነጋግረሻቸዋል። ፓሬንቶን ምንድን ነው ከሚለው ጀምሮ በልጅ አስተዳደግ ዙሪያ ያደረጋችሁትን ቆይታ ተከታትለን እንመለስ። እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ። ፓሬንቶን የሚለውን ቃል ከሁለት የተለያዩ ሌሎች ቃላቶች ነው ያመጣ። አንደኛው ፓሬንቲንግ ነው፣ ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜ ሊሰጠ ነው። እና የወላጅነት ማራቶን ብለን ልንወስደው እንችላለን። እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው? የወላጅነት ማራቶን ነው ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለውም። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን አስራ ስምንት ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ አስራ ስምንት እስከ ሀያ አራት ያለው። ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ እስፈላጊ ድጋፍ እያደረጉ ወደት መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎ የተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየር እና ይቀጥላል ማለት ነው። እስኪ እንደው ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆች እና ከኛ በፊት የእኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል። ኃላፊነቱ ወይም የሚኖረው ሚና ይለያያል። ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም በቃ፣ አንድ ላይ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረች በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንድ ሬዲዮ ብንድ ምናምን በጣም ጥቂት የሬዲዮ ጣቢያዎች አንድ ቴሌቪዥን ጣቢያ የነበረበት ጊዜ የነበረው ከዛ ከዛ አንጻር ለነገሮች የመጋለጥ እድላችን በበጎም ይሁን በጎ ባልሆነው መንገድ የተገደበ ነበረ አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥተዋል ወደ ግላዊነት እየመጣ ነው በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት ስለዚህ ሰው ብዙ አይቸገርም ወደ ተቋማቱ ይሄዳል እኛ ጋር ምንድን የሆነው እነዚህ ማህበራዊ መዋቅሮቻችን እየሳሱ እየሳሱ ሲመጡ እሱን ሊተካው የሚዛኒና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው ል በልጅ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ነገር ብቻ የሚሆን ለወላጅነትም ማዘጋጀው። ስለዚህ ልጅን ማሳደግ በጣም ፈታኝ ያድርጎታል። ከዛ ውጪ አለም ዝርግ ሜዳ ሆና የለ አሁን ከዛን ዘር መረጃ በጣም በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የታለሽ መልሷ ግባ ወደ ቤት። ቤት ከገባው በኋላ በቃ ኔ ሴፍ ነኝ እናቴ መረፍ ትላለች አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ። ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችውስ የምትሰጡት? ኦፊስ የስልጠናና ማማከር የሚል ድርጅት አቋቁምህን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንትሁድ አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም አሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት ይሄ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው ከሌላው ሚኒስትሪ ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለመንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛ ጥያቄዎችን የሚመልሱ ተከታታይ ስልጠናዎች ይኖሩታል። ለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው? አስራ ሶስት እስከ አስራ ስምንት አስራ ዘጠኝ አመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበትን የማንኛ ወዴት ነው የሚሄደው? ምንድ ነው እዚህ የማደርገው? እነዚህን የመሳሰሉ ከበበት ጥያቄ አእምሮቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ ናገኛቸው። እናገኛቸው እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለማግባት ከሚፈጥሩት ነገሮች ውስጥ ልጆች በሕፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ ከ የሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድነው አድጌያለሁ ለራሴ አውቃለሁ የሚለው ደግሞ ስሜት። ችግሮች ሲያጋጥሟቸው፣ እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት፣ የአቅም ውስንነት አለ እንዳይጠይቁ ደግሞ አድጌያለሁ አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው፣ አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን፣ ሀሳባቸውን አዳምጡ ነው መነሳት ያለበት። እነዚህ እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። ለዛ ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው? በማህበረሰብ ውስጥ የሚፈጥረው ተጽዕኖ ስናሳድግ የምናሳድገው ህፃናትን አደለን፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ፣ ጥሩ ወላጆችን፣ ጥሩ መሪዎችን በተለያየ ሙያ ላይ ቢገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባለደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ትራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንፃ ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው። ወላጆች ይህንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው ወይ የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ? በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራሱን የቻለ ወጪ ስላለ፣ ከዛ ውጭ ደግሞ በተለይ በአነስተኛ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው የሚሄድ። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው። በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት የጣል አድርገው በዛ በተለይ በተለይ ልጆቹ ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ፣ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንንም ጆሮችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነጻ ፈቃድ ነጻ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከጻነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነጻ ፈቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት፣ እንዲህ ካልሆነ ወዮልህ በማለት ካደረግነው የስልጣን ጥያቄ አለ። እኛ ፊት ሊያደርጉት ይችላሉ። ዞሮ ሲሉ ግን አያደርጉት የሆነ ዕድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እንቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ ስህተት ሲሰሩ ደግሞ ከስህተት እንዲማሩ እያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀመን መምራት ከቻለን ልጆቻችንን ሁሉም በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም። ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተና የወላጅነት ነው። በጣም ነው የማመሰግነው። አቶች መልስ እግዚአብሔር ይስጥልኝ ከእኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። የተለያዩ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበረ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ ቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደናደሩ